በፓሪስ የአየር ንብረት ለውጥን ለመግታት የሚደረገው ድርድር ለሁለት ጥያቄዎች መልስ ያስገኛል ተብሎ ይጠበቃል። የጉባኤው ተሳታፊዎች የበካይ ጋዝ የልቀት መጠንን ለመቀነስ የሚደርሱት ስምምነት ቀዳሚው ነው። ሁለተኛው የበካይ ጋዝ ቅነሳው በራሱ በቂ የመሆኑ ጉዳይ። የአየር ንብረት ለውጥ አስከፊ ጉዳት ካደረሰባቸው ሀገራት መካከል አንዷ የሆነችው ኢትዮጵያ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ተወክላ በጉባኤው ተገኝታለች። ጠቅላይ ሚኒስትሩ የአየር ንብረት ለውጥ፣ የአየር ጠባይ መቀያየርና ተዛማጅ ክስተቶች በኢትዮጵያውያን ኑሮ ላይ አደጋ አስከትለዋል ሲሉ ተናግረዋል። በኤልኒኖ ምክንያት የተከሰተው ድርቅ በሚሊዮኖች በሚቆጠሩ የአገሬ ሰዎች ላይ ተጽዕኖ አሳድሯል፣ ያሉ ጠቅላይ ሚኒስትሩ የአየር ንብረት ለውጥን እኛ አልፈጠርነውም፣ እኛም መፍትሄና ብጅለትን በማለት ከሌሎች የአፍሪቃ መሪዎች ጋር የሚስማማ ድምፅ አሰምተዋል። የጠቅላይ ሚኒስትሩና ሌሎች አፍሪካውያን ተመሳሳይ ሮሮዎች ምን አይነት ምላሽ እንደሚያገኙ ለማወቅ የድርድሩን መጠናቀቅ መጠበቅ ግድ ይላል። የአፍሪቃ ኅብረት ኮሚሽነሯ ንኮሳዛና ድላሚኒ ዙማ ግን ተደራዳሪዎቹ ከአንዳች ስምምነት እንዲደርሱ ጥሪ አቅርበዋል። በዚህ ጉባኤ ሁሉንም ወገኖች የሚያካትት የበካይ ጋዝ ልቀትን ለመቀነስ ለማሻሻልና በገንዘብ ለመደገፍ ከሚያስችል አጠቃላይና አስገዳጅ ስምምነት እንዲደረስ በተባበረ የአፍሪቃ ድምፅ ጥሪ እናቀርባለን። ፋይናንሲንግን ቴክኖሎጂ ትራንስፈር ከዓለም ህዝብ መካከል አስር በመቶ ብቻ የሆኑት ባለጠጎች ግማሽ የከባቢ አየር በካይ ጋዞችን ከቅሪተ አካል እንደሚያመርቱ የብሪታንያው ኦክስፋም የእርዳታ ድርጅት ይፋ ያደረገው አዲስ ጥናት ጠቁሟል። በተቃራኒው በአየር ንብረት ለውጥ ምክንያት ለድርቅና ኃይለኛ ማዕበሎች የተጋለጡት ወገኖች ለብክለቱ የሚያደርጉት አስተዋጽኦ አስር በመቶ ብቻ ነው። እናም በዚህ ጉባኤ የከባቢ አየር በካይ ጋዝ ልቀትን የመቀነሱም ሆነ በአየር ንብረት ለውጥ አስከፊ ጉዳት የደረሰባቸውን አገራት ለመርዳት የሚውለውን ገንዘብ የማግኘቱ ጉዳይ ከፍተኛ ድርድር ይጠብቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የከባቢ አየር ለውጥ ለአፍሪቃውያን የደቀነውን አደጋ እንዲህ ጠቁመዋል። በአየር ንብረት ለውጥ ምክንያት በምግብና የውሃ አቅርቦት ላይ የሚፈጠረው ችግር የሚጎዳው ኢኮኖሚያቸውን ብቻ ሳይሆን ፖለቲካዊ መረጋጋትን ጭምር ነው። የዓለም የምግብና የእርሻ ድርጅት በበኩሉ በተባበሩት መንግስታት ድርጅት በዘላቂ የልማት ግብነት እንደታቀደው እስከ ጎርጎሮሳዊው 2030 ዓ.ም ረሃብን ከዓለማችን የማጥፋቱ አላማ ተግባራዊ ሊሆን የሚችለው የተከሰተውን የአየር ንብረት ለውጥ የሚያስተካክል ቁርጠኛ እርምጃ መውሰድ ሲቻል ብቻ መሆኑን አመልክቷል። ድርጅቱ አያይዞም የአየር ንብረት ለውጡ ጉዳት ላደረሰባቸው ሀገራት ተገቢው እርዳታና ለውጡ ለሚያስከትላቸው መዘዞች የተጋለጡ ወገኖች ከለውጡ ጋር ተላምደው እንዲኖሩ በቂ የገንዘብ ድጋፍ እንደሚያስፈልግም ጠቁሟል። በፓሪሱ ጉባኤ ላይ ፈረንሳይ ለሚቀጥሉት አምስት ዓመታት ለአፍሪቃ ሁለት ቢሊዮን ዩሮ ለመስጠት ቃል ገብታለች። ገንዘቡ የታዳሽ ኃይል ማመንጫዎችን ለመገንባትና ለአየር ሙቀት መጨመር ምክንያት ናቸው የተባሉትን የቅሪተ አካል የኃይል ምንጮች ለመተካት ያለመ ነው። በጉባኤው ንግግር ያደረጉት የፈረንሳዩ ፕሬዚዳንት ፍራንሷ ኦሎንድ አገራቸው አፍሪካ ውስጥ የኤሌክትሪክ ኃይል አቅርቦትን ለማሳደግ ትኩረት መስጠቷን ተናግረዋል። አፍሪቃ ስራ ላይ ያልዋለ ከፍተኛ አቅም አላት። ይህን በተመለከተ የአፍሪቃ መሪዎችና መንግስታት የአየር ንብረት ለውጥ ተመልካች ኮሚቴን በሊቀመንበርነት የሚመሩት የግብጹ ፕሬዚደንት የመወያያ ሀሳብ ያቀርቡልናል። የአፍሪቃ ህብረትና የአፍሪቃ ልማት ባንክም የየራሳቸውን ፕሮጀክት ያቀርቡልናል። ምክንያቱም ለእኛ ታዳሽ የኃይል ምንጭ የማግኘት እድል ማለት እያንዳንዱ ቤተሰብ በኤሌክትሪክ ኃይል ምግቡን እንዲያበስልና ሙቀት እንዲያገኝ ማለት ብቻ ሳይሆን በቀጥታ በኢኮኖሚ እንቅስቃሴዎች ተሳትፎ ማድረግም ነው። ፈረንሳይ የኤሌክትሪክ ኃይል ለማግኘት እድል ቅድሚያ መስጠት ትፈልጋለች። ከዚያም በርካታ መፍትሄዎች አዘጋጅተናል። አንሴ የፈረንሳይ የገንዘብ ድጋፍ በዋናነት ለምዕራብ አፍሪካ ሀገራት የታለመ ነው። ፕሬዚዳንቱ አፍሪካ በረሃማነትንና ሌሎች የአየር ንብረት ለውጥ ጫናዎችን መቋቋም እንድትችል አገራቸው የምታደርገውን የገንዘብ ድጋፍ በጎርጎሮሳዊው 2020 ዓ.ም ወደ 1 ቢሊዮን ዩሮ እንደምታሳድግም ቃል ገብተዋል። የአፍሪካ ሀገራት መሪዎች ከፍተኛ በካይ ጋዝ ወደ ከባቢ አየር የሚለቁት አገሮች ከፍ ያለ ገንዘብ እንዲያዋጡ ይፈልጋሉ።